ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን የተከበራችሁ አድማጮች፣ እንደምን አመሽታችኋል? ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው ዛሬ አርብ መጋቢት 11 ቀን 2007 ዓ ም ነው። ሰለሞን ክፍለ ያስተናግዳለሁ። ኃይሉ ታምራት ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና እንስማ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ ዜናውን የማሰማችሁ ሰሎሞን አባተ ነኝ። የመን ዋና ከተማ ሰናአ ውስጥ በሁለት መስጀዶች ላይ በደረሱ ሦስት የአጥፍቶ ጠፊ ጥቃቶች ቢያንስ መቶ የሚሆኑ አማንያን መገደላቸው ተሰማ። ለጥቃቱ ኃላፊነት የወሰደ ወገን እስካሁን የለም። ከ150 በላይ ሰው መቁሰሉ ተነግሯል። ጥቃቶቹ የተፈጸሙት ባድር እና አልሐሹሽ በሚባሉት መስጂዶች ላይ በእኩለ ቀን ጸሎት ሰዓት እንደሆነ ታውቀዋል። መስጂዶቹ ከሁት የአማጽያን ቡድን ጋር ቅርበት ያላቸው ሰዎች ይገኙበታል የተባለ ነው። ሌላ አጥፍቶ ጠፊ ደግሞ ሰው በሽብር ተውጦ እየተተራመሰ ባለበት ሰዓት ግርግር ውስጥ ራሱን አፈንድቷል። የናይጄሪያው አማጺ ቡድን ቦኮ ሐራም አድርሶታል በተባለ ጥቃት ጎንቦሮ በተባለችው ከተማ ውስጥ ቢያንስ 11 ሰው መገደሉ ተገለጸ። ከተማይቱ ቀደም ሲል በቦኮ ሐራም ተይዛ የነበረ ሲሆን የካሜሩን ጦር ከትናንት በስቲያ ረቡዕ ካስለቀቃት በኋላ ለጥቃት አጋልጦ መልሶ ጥሏት ወጥቷል ተብሎ ተዘግቧል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጠንካራ ደጋፊ እንደሆኑ የሚነገርላቸው የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ጆን ቤነር አንድ የሀገራቸውን የእንደ ራሴዎች ቡድን መርተው በዚህ ወር መጨረሻ በእስራኤል ጉብኝት እንደሚያደርጉ ተገለጸ። በሌላ በኩል ደግሞ በዩናይትድ ስቴትስና በእስራኤል መካከል ያሉ ግንኙነቶችን እንደገና እንደሚፈትሹ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አስታውቀዋል። ፕሬዚደንቱ ይህን የተናገሩት ጠቅላይ ሚኒስትሩ ከፍልስጤማውያኑ ጋር ላለው ውጥረት ቀደም ሲል ለድርድር ቀርቦ የነበረውንና ብዙ ርቀት የተካሄደበትን የሁለት መንግስታት ምስረታ ሐሳብ እንደማይቀበሉ አስታውቀዋል ከተባለ በኋላ ነው። የዩናይትድ ስቴትስ እና የኢራን የኒውክሌር ስምምነት ድርድር እስከሚቀጥለው ሳምንት እንዲዘገይ ተደረገ። ምክንያቱ የሀገሪቱ ፕሬዚደንት ሐሳን ሮሃኒ እናት በማረፋቸው ምክንያት የኢራን ተደራዳሪዎች ወደ ሀገር ቤት በመመለሳቸው እንደሆነ ተገልጿል። የኢራንና የስድስቱ ሀያላን መንግስታት ድርድር የፊታችን ረቡዕ የሚቀጥል መሆኑን የኢራን ዜና አገልግሎት አመልክቷል። ጃፓን ዋና ከተማ ቶኪዮ የሚገኘውን የአሜሪካ ኤምባሲ በቦምብ እመታለሁ ብሎ ይዝት የነበረ ሰው ይዞ ማሰሩን የጃፓን ፖሊስ አስታወቀ። ሚጽዮሺ ካሚያ የሚባለው የደቡባዊቱ ኦኪና ደሴት ነዋሪ ስልክ እየደወለ በኤምባሲውና ደሴቲቱ ላይ በሚገኘው የዩናይትድ ስቴትስ ጦር መደብ ላይ አደጋ እንደሚጥል ይናገር እንደነበረ ፖሊስ አመልክቷል። ይህ የሃምሳ ሁለት ዓመት ዕድሜው ላይ የሚገኝ ጃፓናዊ በቅርቡ በጃፓን የዩናይትድ ስቴትስ አምባሳደር ካሮላይን ኬኔዲ እና ሌሎችም የአሜሪካ ዲፕሎማቶች ላይ አደጋ ለመጣል ይዝት የነበረው ሰው ነው ብሎ እንደሚያምን ፖሊስ አክሎ ጠቅሷል። እስላማዊ መንግሥት ነኝ የሚለው ቡድን ዛሬ ባወጣው ቪዲዮ የኩርድ ተዋጊ የሆኑትን ፔሽሜርጋ ምርኮኞች እያረደ ሲገድል የሚያሳይ ቪዲዮ አውጥቷል። ኩርዶቹ ጥቃታቸውን ካላቁሙ በስተቀር አሁንም በእጃቸው የሚገኙ ባስሮች የሚቆጠሩ ፔሽሜርጋዎችን በተመሳሳይ ሁኔታ መግደል እንደሚቀጥል አይሲል በዚሁ መልእክቱ ላይ አመልክቷል። ኩርዳውያኑ በአሜሪካ መሩ ጥምር ኃይልና በኢራን እየታገዙ አይሲልን ሶሪያና ኢራቅ ውስጥ እየወጉ መሆናቸው ይታወቃል። የሰዓቱ ዜና አበቃ። እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁን ቆዩ። ወደ ሰሎሞን ልመልሳችሁ። የሰዓቱን ዜናዎች ሰማን። ከምሽቱ ሦስት ሰዓት በአምስትና በሰላሳ አንድ ሜትር ባንድ አጭር ሞገድ ስርጭታችን ተጨማሪና ሰፋ ያሉ ዜናዎች ይቀርባሉ። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላልፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት የዕለቱ አብይ ርዕስ እንለፍ። በቅርቡ በሚኒስትሮች ምክር ቤት የጸደቀው የኢትዮጵያ የማኅበረሰባዊ ጥበቃ ፖሊሲ የማስተዋወቅና የቅድመ ዝግጅት ሥራው ከተሠራ ደረጃ በደረጃ ተግባራዊ እንደሚደረግ ተገልጿል። ፖሊሲው አገሪቱ ራሳቸውን መመገብ ለማይችሉ ዜጎች አቅርቦት ለማሟላት የምትሠራበት መሆኑን አንድ የግብርና ሚኒስቴር የሥራ ኃላፊ አስረድተዋል። እስክንድር ፍሬው ዝርዝሩ ልኳል። የኢትዮጵያ የማኅበራዊ ጥበቃ ፖሊሲ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በሚሰበስቡት የሚኒስትሮች ምክር ቤት የጸደቀው ከሁለት ወራት በፊት መሆኑ ተጠቁሟል። ፖሊሲው ሀገሪቱ በተለይ ራሳቸውን መመገብ የማይችሉ ዜጎቿን አቅርቦት ለማሟላት የምትሰራበት መሆኑን በግብርና ሚኒስቴር የምግብ ዋስትና ማስተባበሪያ ዳይሬክተር ብርሃኑ ወልደ ሚካኤል ለጋዜጠኞች አብራርተዋል። በሚኒስትሮች ምክር ቤት የጸደቀው የዚህ የማህበራዊ ጥበቃ ሶሻል ፕሮቴክሽን ፖሊሲ የምለው እያንዳንዱ ዜጋ በተለይም ከድህነት ወለል በታች ያለና በጣም የከፋ ድህነት ሲያለ በራሱም ራሱን መመገብ የማይችለው ሀገሪቷ እንደ ሀገር የማቅረበ ኃላፊነት ያለበት እና ስለዚህ ፖሊሲው ወደ ትግበራ በሚገባበት ሰዓት በተጠናከረ መልኩ ስራ ስንጀምር ከውጭ ጥገኝነት ተላቀን በራሳችን ሪሶርስ የሀገራችን ተረጂዎች የምንችልበት አቅም ይፈጠራል። መቼ ይጀምራል ስራ? ከሁለት ወር በፊት በሚዲያ ከሰማችሁት የዚህ ባለቤት ሆነው የሚያስፈጽመው የሰራተኛና ማህበራዊ ጉዳይ ሚኒስትር ነው ጆይንትሊ ደግሞ የግብርና ሚኒስትር አብረን በጋራ ነው የሚሰራው። ፖሊሲው በሚቀረጽበት ሰዓት በፌዴራል ደረጃ ላይ ፕላትፎርም ተፈጥሮ የፕላትፎርሙ ሰብሳቢና ምክት ሰው ኮቼር ግብርና ሚኒስትር ሆኖ ነው እየሰራ ነው ያለው። ፖሊሲውን ተግባራዊ ለማድረግ የዝግጅት ስራዎች እንደሚሰሩ የገለጹት አቶ ብርሃኑ ደረጃ በደረጃ የተለያዩ የሀገሪቱን አካባቢዎች ለማዳረስ እንደሚሞከር አስረድተዋል። የማስተዋወቅ ስራዎች መስራትና ከዛ በየክልሉም የማስተዋወቅ ስራ ከተሰራ በኋላ ወደ ትግበራ መግባት ስራዎች ይጀመራሉ። ይጀምራል ነው። በ28 ዓመት አሁን የቅድመ ዝግጅት ስራዎች ተሰርተው የአፈፃፀም ተግባራዊ ስምንገባ ነው የሚሆነው። ግን በአንድ ጊዜ የማህበራዊ ጥበቃ ፖሊሲው ጸድቋል በሚል አጠቃላይ ድፍን ኢትዮጵያን ከበድ የሚያደርግ እንቅስቃሴ አይኖርም። ግን ምዕራፍ በምዕራፍ እንደ አቅም እንደሚኖሩ የሰው ኃይል ዝግጅትና የሪሶርስ አቅም ድርጅት እየታየ እየሰፋ ሄዶ ሀገሪቷ የዚህ የድህነትን የመቀነስ ስትራቴጂና የዚህ የማህበራዊ ጥበቃ ፖሊሲውን ተግባራዊ የምታደርግ ነው የሚሆነው። በአሁኑ ጊዜ በሀገሪቱ በቂ የምርት መጠን መኖሩን የሚናገሩት የግብርና ሚኒስቴር የስራ ኃላፊ የሚቀረው ጥያቄ ለተለያዩ አካባቢዎች እንዴት እናዳርስ የሚለው ነው ብለዋል። ኢትዮጵያ በምግብ ራሷን ችላለች ሲሉም ከዚህ ቀደም በተለያዩ ባለስልጣናት የተጠቀሰውን መረጃ አጠናክረዋል። በምግብ ሰብል ራስ ከመቻል አንጻር በአሁኑ ሰዓት ኮ በሀገሪቷ የሚመረተውን ምርት የሰብል ምርት ከሀገሪቷ ህዝብ ጋር ብናካፍለው ለአመት ለአንድ ቤተሰብ የሚያስፈልገውን የምርት መጠን ማምረት ወደሚቻልበት ደረጃ ላይ ተደረሰ ነው ያለበት። ስለዚህ ከዚህ ስንነሳ በምግብ ራሳችን ችለናል ማለት የሚያስችለን ደረጃ ላይ ነው ያለው። ቁጥሩን ይነግሮናል። ለምሳሌ የሚመረተው በአመትና አሁን ያለን የህዝብ ብዛት ወደ 87 ሚሊዮን ደርሷል። ነው እየተመረተ ያለው ደግሞ አጠቃላይ 254 ሚሊየን ሚሊዮን ሲሆን ኩንታል። ይህን ከህዝቡ ጋር ስናካፍለው እና አንድ ቤተሰብ በአመት ከሚያስፈልገው ኮንሰምሽን ጋር ስትመለከተው በምግብ ራስ መቻልን ያሳያል። ነገር ግን ችግሩ ምርቱ ያለበት ምርቱ ምርት የሌለበት አካባቢ አለ። ስለዚህ ከአንዱ ከተመረተበት አካባቢ ወደ ሌላው አካባቢ ላይ ወስዶ የማዳረስ ስራዎችና የመሳሰሉት የማቀናጀ ስራዎች ያለመሰራታቸው ነው በአንዳንድ አካባቢዎች ላይ የምግብ እጥረት የሚታየው እንጂ በአጠቃላይ በሀገሪቷ የተመረተውን ምርት ለሀገሪቱ ሕዝብ ፍጆታ በቂ ሆኑ ባለመግኝቱ አይደለም። በሀገር ውስጥ ለሚፈጠሩ ችግሮች በሀገር ውስጥ አቅም ምላሽ ለመስጠት የሚያስችል አቅም ለመፍጠር እየተሰራ መሆኑንም ነው አቶ ብርሃኑ የገለጹት። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ሁለተኛው ቅንብር እንሸጋገራለን። ባህልና ማኅበረሰብ። በሥነ ግጥም ዘይነቱም ይታወቃል። በአማርኛና በግዕዝ ቋንቋዎች የሚዘወተረው ይህ ዘይቤ በቅርጽ ይዘትና አቀራረቡ በመደበኛው ሥነ ግጥም የምናውቀውን መንታ ትርጓሜ አዘል ዐይነተኛ መለያውን የተሻገረ ምንነቱን ያስቃኘናል ይለናል፣ የባህልና ማኅበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበደ የእንግዳውን ማብራሪያ ሲያስተዋውቅ። እንግዳው መጋቤ ሐዲስ እሸቱ አለማየሁ የሰዋሱ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የሐዲሳት ትርጓሜ መምህር ናቸው። መጋቤ ሐዲስ እሸቱ የባህላዊውን የቅኔ ትምህርት አሰጣጥና አቀባበል ስርዓት ጨምረው የሚያስረዱበትን ወግ እነሆ መጋቤ ሐዲስ ሸቶ አለማየሁ። የቅኔ ጉዳይ ሲነሳ አነጋገሩም በራሱ ጥያቄ የሚጋብዝ ይመስላል። ቅኔ ዘረፈ ወይም ቅኔ ዘረፋ ነው የሚባለው። ለመሆኑ ለምንድን ነው ዘረፋ መባሉ? ዘረፋ ማለት እንግዲህ ዘራፊው አስቦ ይዘርፈዋል እያ የዘረፈው ባለ ንብረቱ ግን አያውቀውም። በድንገት የሰው ንብረት መውሰድ ማለት እኮ ነው፣ አማርኛው ሲተረጉም ማለ መቼም፣ የገዛ ንብረትን አስበ ነው ለዚህ እናዋጣ ነው ብለ ነው ብር ምስተዋጣ። የባ ግን ያንተን ሲወስድ ስንት ብር እንደሚወስድ ያውቅም፣ ከአንተ ጊዜ አንተም መቼ እንደተወሰደብን ምታውቀው ነገር የለም። ይሄኛውም ድንገተኛ የሆነ ማለት ነው፣ ሳይጠና ሳይዘጋጅ ሳያስብ በቀደመው ልምዱ ተጠቅሞ አዲስ ምስጢር አዲስ ሀሳብ ሲዘርፍ ማለት ልክ የሰው ገንዘብ ሰው እንደሚዘርፈው ሁሉ ይሄኛው ደግሞ ሀሳብ የሚዘርፍ ምስጢር የሚዘርፍ የሰውን አይምሮና የሰው ሕሊና የሚዘርፍ ድንገተኛ ቀን የስሰማ እኳ አንተ መቀመጫህ ያስመስል። አንዳንድ ጊዜ ይሸኩሩ ነበር። ሊቃውንት በጥንት ጊዜ ነበሩ ይሰቁ ያብዱ ነበረ። በየ እየዘረፉ የወደቁ እነ ሰረገላ የሚባሉ ሊቃውንት፣ እነ ተጠምቆ የሚባሉ ሊቃውንት በጥንት ጊዜ የነበሩ ታሪካቸው ተጽፎ ስንሰማ ቅኔ እየዘረፉ ቅኔው ሳያልቅባቸው ግን አቅም አንሷቸው የወደቁ እንደነበሩ ታሪካቸው ይናገራል። ዛሬም በእኛም ዘመን ትንሽ ትንሽ የደረስንባቸው ሊቃውንት ነበሩ የዛ ደረጃ ላይ እየደረሱ እና መዝረፍ ማለት ሳይታሰብ ሳይዘጋጅ አሁን በአማርኛው ሥነ ጽሑፍ ታውቃለህ፣ ስንት ወረቀት ባክኖ ነው፣ ስንት እስክሪብቶ ባክኖ ነው፣ ስንት ሌሊት ቁጭ ብሎ አድሮ ነው። ጨምቆ ጨምቆ ጭማቂ ነው የሚያጠጣን። በቅኔ ግን ወረቀትን አስኪሩቶ ሳይገናኝ ወዲያው ነው መዝረፍ ነው፣ በቅጽበት ውስጥ እዚያው የሚደረስ ነገር መሆኑ ነው። በጣም የተለየ ጥልቀቱንም ይዘው የሚመጣው መጋቢ ሐዲስ፣ እርስዎ መምህርም ኖትና እንደ መምህርነቱም በኋለኛው ሀሳቡ ላይ የቀደሙትን ባለቅኔዎች ይገልጠዋል። አዲስ መንገድ እየሞከሩ ነው ያሏቸውንም ከቅርብ ዓመታት ወዲህ በስራዎቻቸው የተዋወቅ ናቸውን ጥሩ ጥሩ ወጣት ገጣሚያንም ጠቅሰዋል። በስራ ባለቅኔ ማን ነው ለእርስዎ? አንድ ባለቅኔ በምንድን ነው ጥሩ ባለቅኔ ነው የሚባለው? የተለየ ሀሳብ ሲያመጣ፣ የተለየ ንባብ ሲያመጣ፣ የተለየ መንገድ ሲያሳይ። ደራሲ ሾፌር እንጂ ተሳፋሪ ነው ብያለሁ። ምንም ደራሲ ሾፌር መሆን አለብ ደራሲ ሳናዎች መንገድ ተራጊ እንደ ዮሐንስ መጥምቅ ወዳናው ሸለቁ ብላ ተራራው የድዳድ እያለ አዲስ መንገድ የሚያሳይ እንዲያው በዚህ በዘመናዊ ስነ ጽሁፍ፣ እኮ ስናነብ እኮ የአብዛኛው ስልጣኔ መንገድ ከፋቾች የስነ ጽሁፍ ሰዎች ናቸው የሚባለው ታውቃለህ። አንተ ለምሳሌ ሳይንሳዊ ልቦለድ የሚባል አስቀድሞ መንገድ ያሳዩ የህብረተሰቡን አስተሳሰብ የቃኙ መቼም የአንድ መኪና አቅጣጫ ተሳፋሪ ሳይሆን ሾፌር ነው የሚወስነው። ህብረተሰብ ተሳፋሪ ነው፣ ደራሲያን ደግሞ ሾፌሮች ናቸው። ስለዚህ ህብረተሰብን አቅጣጫ የሚያሳዩ አዲስ ምስጢር፣ አዲስ ሀሳብ አሁን ቅድም የጠቀስኩት ልልጆች በዚህ ዘመን ለየት ያለ ሀሳብ ይዘው መጥተዋል። ቀላል ነገር አይደለም። እስከ ዛሬ የሄድንበት መንገድ እስከ ዛሬ የተጓዝንበት የስነ ጽሁፍ መንገድ ወጣ ባለ አጭር በሆነ መንገድ የድሮ ግጥም ታውቃለህ፣ አምስት ስድስት ገጽ ነበር የሚበል ዛሬ በሁለትና በሶስት በአራት መስመር በአምስት መስመር ሰፊ እንዲያውም ስነ ጽሁፍ እምቅ ነው የሚባለው። አይደለም። ቅኔ አሁን አባቶቻ በቅኔ ቤት ሲያስተምሩን ቅኔ ተረኪ አይደለም። ቅኔ የቅኔ አላማው መተረክ አይደለም አቅጣጫ ማሳየት ነው። መንገድ ማሳየት ነው እንጂ ታሪኩን ሙሉውን ማስቀመጥ አይደለም እና እኔ ባለቅኔ የምለው አዲስ ሀሳብ ያመነጨ የህብረተሰብን አስተሳሰብ የለወጠ የህብረተሰብን አካሄድ የቀየረ አዲስ ንባብ፣ አዲስ ምስጢር፣ አዲስ አመለካከት። አሁን የጸጋይ ቤት የሚባል እኮ ነበር። በግጥም ራሱ አለ። ልክ ነው። ጸጋይ ገብረመድን። አሁን አሁን ደግሞ ትልቁ አደጋ በወጣቶቹ ዘንድ ደግሞ የመጣው ምንድን ነው? የአንዱን መንገድ ተከትሎ እንደ ጉንዳን መንጎድ። አንዱ አዲስ ሀሳብን ያመጣ ይችላል፣ ግን ያንን አዲስ ሀሳብ ማሳፋት አንድ ነገር ነው። እንደገና መኮረስ ደግሞ ሌላ ነገር ነው። ወጣቶች ሁሉ ጋር የሚታየው አደጋ ደግሞ ተመሳሳይ ሀሳብ ሁልጊዜ ደግሞ ጨለምተኝነትን፣ መከራን ብቻ ሳይሆን ደስታ ደሳ የሚፈነጥቅ ባለቅኔ ማለት ጭው ባለ በረሃ ሆኖ ገነት የሚታየው በረሃ ውስጥ ጋብን የሚያልም ብርሃንን የሚያደንቅ ሳይሆን ጨለማ ለምን እንደሚጠቅም መጠቆም የሚችል ነው ብዬ ነው የማምነው። መጋቤ ሐዲስ በአማርኛም ቅኔ አንዳንድ ነጥቦች እናነሳለን። ይበልጡን በግዕዝ የሚዘረፈው ይህ ቅኔ መሰረቱን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንፈሳዊ ትምህርት ባህል ያደረገ ነውና ለመንደርደሪያ እንዲገባን ያህል የትምህርት አሰጣጡን ሂደት የሚወስደውን ጊዜ ያስረዱን። መልካም እንግዲህ እንደው ጠቅለል ባለ መልክ ለማስረዳት እኔ በኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ የሚሰጡ አራት አይነት ትምህርቶች አሉ አሉላ እነዚህን አራተን አይነቱን በጣም በጣም በትልልቅ ክፍል ስንከፍላቸው ውስጥ ስንገባ በጣም ዝርዝር ጉዳይ ያለው ይችላል። አንደኛው ጸዋትወ ዜማ የምንለው ቅዱስ ያሬድ ያዘጋጁ አቋቋሙን ጨምሮ ማለት ነው። ሁለተኛ መጻሕፍተ ትርጓሜያ የምንላቸው ብሉያቱን ሐዲሳቱን ሊቃውንቱን መጻሕፍተ መነኮሳቱን ያካተተ፣ ሶስተኛ አሁን እንደ ሰ ጉዳያችን የሆነው ቅኔ ሁለተኛ ስለ ዘመን አቆጣጠር ስለ ከዋክብት ስለ ፀሐይ ስለ ጨረቃ ጠባይ ስለ ዘመን ጠባይ የዘመንን ባህርይ የምንገመግምበት የምንማርበትና የምናጠናበት ባሕረ ሐሳብ ወይም አቡሻር የምንለው ትምህርት አለ እነዚህ አራቱ በየ- በየራሳቸው በጣም ረጅም ጊዜ ለምሳሌ ብሉያቱን መጽሐፍቱን እንኳን ብንወስድ እያንዳንዱ እንኳን እንደው ሰባት ሰባት ዓመት እንኳን ይፍች የሚባል አራት ጊዜ ሰብ ወደ ሀያ ስምንት ዓመት ይፈጃል ትምህርቱ እንደው በክል በአጭር ቋንቋ እንኳን ጨርሰው የሚባል ማለት ነው ዜማው ድጓው ራሱን የቻለ ነው። አቋቋሙ ራሱን የቻለ ነው። ዝማሬው ራሱን የቻለ ነው። ቅዳሴው ራሱን የቻለ ነው። የዘመን አቆጣጠሩ ራሱን ችሎ ወንበር ነበረው። ከዚያ ውስጥ እንግዲህ ቅኔ ከእነዚህ ሁሉ ለየት የሚያደርገው ምንድን ነው? አንደኛ እነዚህ ሁሉ ትምህርቶች የተዘጋጁበት ጊዜ ቋንቋ ነው። የግዕዝ ቋንቋ የምናጠራበት መንገድ ነው። አሁን በዚህ ዘመናዊ ግጥምና ከዘመናዊ ስነ ጽሁፍ ቅኔ የሚለየው ምንድን ነው? ቋንቋውንና ቅኔውን አብረን የምናጠራው ለምሳሌ አንድ ተማሪ ቅኔ ቤት ሲገባ እሑድ ማታ ወይም ሰኞ ማታ ቢገባ፣ ተማሪው ትምህርት ቤት ያው ዘረፋው ማታ ነው በብዛት የሚደረገው። ማታ ይገባል። እንደ ገባ ግስ ይገሰሳል ማለት ቀደሳ መሰገነ፣ አርገ ወጣ፣ ወፃ ወጣ፣ ቦአ ገባ፣ በላ በላ፣ ሰት የጠጣ ተብሎ ግሱን ራሱን ያጠናል። ከዛ መምህሩ መስፈሪያ ይሰጠዋል፣ መለኪያ ይሰጠዋል። ጉባኤ ቃና ከሆነ ሁለት ቤት ነው። ዘአምላኪየ ከሆነ ሶስት ቤት ነው። በእነዚህ ሰፍሮ ለክቶ ቆጥሮ ተማሪው ጧት ይዞ ይመጣል መምህሩ ያንን ንባቡን አገባቡን ምስጢሩን ሰምና ወርቁን ፍርቁን ተሳሳቢውን ውስጠ ዘውን ግልጸ ዘውን እንደ ታርጎ ቅጽል እንደ ቀጸለ እንደ ታርጎ ተሳሳቢ እንዳስቀመጠ ያርምለትና እንዲሁ እየነገረ እየታረመለት እየነገረ እየታረመለት ከጉባኤ ቃና ወደ ዛምላኪ ከዛምላኪ ወደ ሚበዙ ከሚበዙ ወደ ዋዜማ ከዋዜማ ወደ ስላሴ ከስላሴ ወደ ዘይዜ ከዘይዜ ወደ መወድስ ከመወድስ ወደ ክብሬቴ ወደ ጣና ሞገድ እየተሸጋገረ እጣና ሞገድ ሲነግር ተማሪው አጠናቀቀ ማለት ነው። መምሩ በቅትሃል ነቅትሃል ለመቀኘት ደርሰሃል። ዛሬ በቤተ ክርስቲያን ክብርኢቲ ታደርጋለህ ብሎ ታዘዛል። አንድ ተማሪ በቤተ ክርስቲያን ክብርኢቲ የሚባለውን ቅኔ ከተቀኘ በኋላ ቅኔ ተቀይቷል ማለት ነው። እንግዲህ ትምህ ለበለጠ መምህርበት የሚፈልግ ከሆነ ለበለጠ አገባቡን ጠንቅቆ ማወቅ የሚፈልግ ከሆነ መምህር ቀይሮ ድሞ ወደ ሌላ መምህር ይሄዳል። ከቦታ ቦታ ከመምህር መምህር እያመረጠ ከአገባብ አገባብ እንግዲህ መንገዱ ብዙ ነው። ሰምና ወርቁ ጎዳና ነው። በጣም በብዙ መቶ የሚቆጠሩ የክኒያ አይነቶች ናቸው። ያን እያፈራረቀ አይምሮን እያዳበረ ዕውቀቱን እያዳበረ የአገባ አገባቡን ጠንቅቆ እያወቀ ይሄዳል ማለት ነው። መጋቢ አዲስ እሸቱ አለማ እየሆን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። በመጨረሻም የተፈጥሮ አካባቢ ይቀጥላል። አዘጋጅና አቅራቢው ሰለሞን አባተ ነው። ሰረድ መሰረት አጠቃላይ በሆኑ መርሆዎች ላይ መስማማት ነው። ይሄም መርህ ምንድን ነው? የጋራ ተጠቃሚነት፣ ፍትሃዊ ተጠቃሚነት፣ ጉልህ ጉዳት በሦስቱም ሀገሮች ላይ እንዳይደርስ የሚያደርግ በዋናነት ይሄንን መሰረት ያደረገ ነው ስምምነቱ። አሁን የሚፈረመው ስምምነት በቀጥታ ወደ ስራ ሊገባ የሚችል ነው ከተፈረመ በኋላ ይሄ ስምምነት አመላካች ነው። ያው መርህ ማለት ሀገሮች በሚሰሩበት ጊዜና ሪሶርሱን በሚጠቀሙበት በሚያለሙበት ሰዓት ሊያያቸው ሊከተሏቸው የሚገባው መርሆች ማለት ነው ይሄ ስምምነት ከ1929 እና ከ1959 ስምምነቶች ጋር ያለው ግንኙነት ይኖር ይሆን ወይ ምናልባት እነሱን የሚተካ ይሆናል ተብሎ ይታሰባል እነዛ ስምምነቶች አንዱ የ1929ኙ እንግሊዝ ከሌሎቹ ሀገሮች ጋር በዛ ደረጃ የተፈረመ ነው 1959ኙ በሱዳን ና በግብጽ መካከል የተፈረመ ነው እና ይሄ አሁን የጋራ መርህ ከእሱ ጋር ግንኙነት የለውም። ምክንያቱም እነዛን ሁለቱንም ኢትዮጵያ የተቀበለቻቸው አይደለም፣ ልትቀበልም አይገባም። ስለዚህ እነዛ ኖሩም አልኖሩም ኢትዮጵያ ግምቱ ሳታስገባ በአዲስ መንፈስ ነው ማለት ነው ወደዚህኛ ወደ አዲሱ የትብብር ስምምነት የምትገባው። ይሄ እንግዲህ ሀገሮች በሰቤዝን ደረጃ ስምምነት ሊያደርጉ ይችላል ነው የሚለው መሪሁ ራሱ እና በዛ መሰረት የጋራ ተጠቃሚነት፣ ፍትሃዊ ተጠቃሚነትን እነዚህን በዓለም አቀፍ ደረጃ ተቀባይነት ያገኙትን መርሆች የመከተል እና በልማት በአጠቃቀም ውስጥ እነዚህን ነገሮች የመከተል መርህ ነው። ይሄ መርህ የግብጽ ፕሬዚደንት አብዶልፈታህ ኤልሲሲ ሰሞኑን ለሶስት ቀናት ጉብኝት ወደ ኢትዮጵያ ይገባሉና የግብጽ መገናኛ ብዙሃን እንደዘገቡት ፕሬዚደንቱ ወደ ኢትዮጵያ የሚመጡት አንዱም ግብጽ በአባይ ውሃ ላይ ያላትን ታሪካዊ መብት በቃል በቃል ነው ይህንን የምተረጉሙለት ታሪካዊ መብት ይሄ ስምምነት ሰነድ ግምት ውስጥ እንዲያስገባ ግፊት ለማድረግ ነው። ከዛ በተረፈ ደግሞ ወደ ህዳሴ ግድብ የሚገባው የውሃ መጠን እንዲቀንስም የኢትዮጵያን ባለስልጣናት ለማሳሰብ ጭምር ነው የሚሉ ዘገባዎች ሰፍረዋል። ይህንን እሳቸው ናቸው የተናገሩት ብለው ነው የዘገቡት። እና ምን ማለት ነው ይሄ ማለት? ይሄ አሁን ያልካቸው ነገሮች በእኛ በኩል በተደጋጋሚ ሲያነሷቸው በነበረም ጊዜ ተቀባይነት የሌለው ጉዳይ ነው። የዳም ውሃ መቀነስ የዳ ከፍታ መቀነስ፣ ሌሎች የመሳሰሉት በዚህ ዙሪያ ተቀባይነት የላቸውም። እንግዲህ ባለፉት ጊዜያት ስንነጋገርና ወደ መስማማት የመጣንባቸው አሁን አንተ ያነሳቸው ነገሮች የሉበትም እና መስማማት የምንችለው ባለፉት ጊዜያቶች ተወያይተንበት በድራፍት ደረጃ ያዘጋጀነው ነው። ሚስተር ኤልሲሲ ከትናንት በስቲያ ማክሰኞ ሚኒስትሮቻቸውን ሰብስበው መክረው ነበረ፣ በዚህ ጉዳይ ላይ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ግብፅ ተገኝተው ከተመለሱም በኋላ የዚህ ሰነድ ጉዳይም በስፋት እየተነገረ ከመጣ በኋላ ማለት ነው ከዛ በኋላ ነው ፕሬዚደንቱ ይህንን ሀሳብ ያንጸባረቁት የሚባለው ለመሆኑ የግብፅ ታሪካዊ መብት ማለት ምን ማለት ነው? በአባይ ውሃ ላይ እንግዲህ ግብፅ ታሪካዊ መብት ብላ የምትጠራው አምሳ አምስት ነጥብ አምስት ቢሊየን ሜትር ኩብ በአመት የማግኘት ታሪካዊ መብት አለኝ ብላ የምታነሳው ነው። በቀደሙት ስምምነቶች ላይ የተጠቀሰው ማለት ነው። ቅድም ባነሳቸው አዎ፣ በቀደሙት ባለፉት፣ በተለይ በአስራ ዘጠኝ መቶ ሀምሳ ዘጠኝ ዘጠኝ አመተ ምህረት ከሱዳን እና ከግብጽ ጋር የተፈራረሙት ለሱዳን አስራ ስምንት ነጥብ አምስት ቢሊየን ለግብጽ ሀምሳ አምስት ነጥብ አምስት ቢሊየን ነው የሚያስቀምጠው እና ኪዩቢክ ሜትር ውሃ በአጠቃላይ ያው ተፋሰሱ ውስጥ ያለ ውሃ ለሁለት አገሮች ብቻ የሚያከፋፍል ስምምነት ነበር። ሰማንያ አራት ቢሊዮኑን ሜትር ኩብ ውሃ ማለት ነው አዎ። እና ይሄ ሀምሳ አምስት ነጥብ አምስት የሚባለው ነው እንደ ሂስቶሪካል ራይት ብላ ግብጽ የምትጠራው እና ይሄ ስምምነት እየተዘጋጀ ያለ እንደውም አሁን ወደ ስምምነቱ ወደ መፈረሙ እየተገባ ያለ የሶስቱ ሀገሮች የውጭ ጉዳይ ሚኒስትሮች በሰጧቸው ሀሳቦች በሶስቱ ሀገሮች መካከል በግብጽ በኢትዮጵያና በሱዳን መካከል የአዲስ ስምምነት ምዕራፍ ነው ብለው ነበረ። የግብፁ የውጭ ጉዳይ ሚኒስትር ሳሜ ሹክሪ፣ የሱዳኑ አሊካርቲ ደግሞ ታሪካዊ ስምምነት ነው ብለውት ነበረ። የኢትዮጵያው ቴድሮስ አድሃኖም ወደ አዲስ ምዕራፍ የሚወስደን ስምምነት ነው ብለው ነበረ። እነዚህ የውጭ ጉዳይ ሚኒስትሮች እንዲህ አይነት ሀሳቦችን እያንጸባረቁ ባሉበት ሁኔታ የፕሬዚደንቱ ይህንን የታሪካዊ መብት ጉዳይ ማንሳት የስምምነቱን እውነተኛነትና ተፈጻሚነት ወዴት ነው የሚወስደው? እንግዲህ ፕሬዚዳንቱ ያሉትን እኔ ቃል በቃል የሰማሁት ነገር የለኝም። ነገር ግን ሦስቱ የውጭ ጉዳይ ሚኒስትሮች ካርቱም ላይ በተደረገው ውይይት እነሱ ራሳቸው በመግለጫቸው እንደ ሰጡት ነው ስምምነቱ የተቀረጸው እና ቅድም ያነሳሁልህ የጋራ ተጠቃሚነትን፣ እያንዳንዱ በሌላው ላይ ጉልህ ጉዳት እንዳያስከትል ፍትሐዊ ተጠቃሚነትን መርህ የሚገልጽ የስምምነት መርህ ነው የተቀመጠው እና እዛ ውስጥ ሂስቶሪካል ራይት የሚለው በስምምነት ውስጥ የለም፣ ሊኖርም አይገባም። ሌላው አንድ ማንሳት የምፈልገው እርሶ በሂደቱ ውስጥ ከረጅም ጊዜ ጀምሮ ቆይተዋል። በኢትዮጵያ እና በግብጽ መካከል አንዳንድ ጊዜም የመካረር አንዳንድ ጊዜም አብሮ ለመስራት የመፈለግ አዝማሚያዎች ሲነሱ፣ ሲወርዱ፣ ሲወጡ ቆይተዋል። በተለይ በቅርብ ዓመታት መሪዎቹን በተለዋወጡ ቁጥር የአየሩም ሁኔታ እንደዚያው ሲለዋወጥ ቆይቷል እና አጠቃላይ ሁኔታውን ሲገመግሙት አሁን ያለውን ምንድን ነው የሚታየዎት እርሶ? እኔ የሚታየኝ ይህንን የጋራ ሀብት ወይንም ሼርድ ሪሶርስ አንዱ በአንዱ ላይ ጉዳት ሳያስከትል ፍትሐዊ እና ምክንያታዊ ተጠቃሚነትን በማረጋገጥ ሶስቱም ሀገሮች ወደ አንድ ስምምነት ይመጣሉ የሚል ግምት ነው ያለኝ። የመጋቢት አስራ አራቱ ስምምነት ይፈረማል የሚል እምነት አለዎት? ያለ ምንም መደናቀፍ? የካርቱሙ በእኛ በኩል የመፈረም ፍላጎቱ በጣም ከፍተኛ ነው። ያው ቢፈረም ጥሩ ነው የሚል ነው። እንግዲህ ሀገሮች የራሳቸው አቋም ሊኖራቸው ይችላል። እስካሁን በጠቅላይ ሚኒስትራችንም ግብጽም በነበሩ ጊዜ ስምምነቱ እንደሚፈረም ነው ከሶስቱ መሪዎች የተነጋገሩትና በእኛ በኩል ይፈረማል ብለን እንገምታለን። በሂደት ሁኔታውን ማየት ይጠይቃል። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1430 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት እዚህ ላይ ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራልን ኃይሉ ታምራት ነው። መልካም ምሽት።